ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ኢትዮጵያ ውስጥ ለዲሞክራሲ ግንባታ ምሰሶዎች ለመሆን ሁነኛ ሚና ካላቸው ተቋማት ውስጥ አንዱ በቀድሞ መጠሪያው የኢትዮጵያ ብሮድካስት ባለስልጣን በአዲሱ መጠሪያው የኢትዮጵያ መገናኛ ብዙሃን ባለስልጣን ነው። ተቋሙን በዋና ዳይሬክተርነት የሚመሩት ዶክተር ጌታቸው ድንቁ ናቸው። የቃለ ምልልሳችን ትኩረትም በባለስልጣኑ መስሪያ ቤት ሚና ዙሪያ የሚያጠነጥን ሲሆን የመጠይቃችን መነሻ ይህ ነው የኢትዮጵያ ብሮድካስት ባለሥልጣን ነፃነቱ የተረጋገጠ አስተማማኝ የመገናኛ ብዙሀን የመገንባትና የመቆጣጠር ዓላማ ይዞ የተቋቋመ አካል ነው ሲል ባለሥልጣኑ ራሱን ይገልጣል ቃሉና ግብሩ እንደምን ተዋደው ነው የሚገኙት በአብዛኛው ተዋደዋል ማለት ይቻላል ከጥቂት ቀናት በፊት ስያሜው ተቀይሯል ኃላፊነቱም በዛው አይነት የተስተካከለ ነው የሚሆነው ይሄ አሁን ከስራ ውጪ እየሆነ ያለው በአዲሱ አዋጅ የተሻረው አዋጅና አሰራር ላይ ነው። ይሄኛው የተጠቀሰው በአዲሱ ስያሜው የኢትዮጵያ መገናኛ ብዙሀን ባለስልጣን ይባላል። ቀደም ብሎ ትኩረቱ የነበረው የብሮድካስት ሚዲያዎቹ ሬዲዮ፣ ቴሌቪዥን ላይ ብቻ ነው የነበረው ሲቋቋም ተቋሙ። አሁን ግን የመገናኛ ብዙሀን በባህሪያቸው፣ በአይነታቸው የቴክኖሎጂው ሁኔታ ሁሉ እየተቀየረ ስለመጣ ከዛ ጋር በተጣጣመ ሁኔታ ተቋሙ ባለስልጣን መስሪያ ቤቱ ኃላፊነቱ እና ትኩረቱም እንዲጣጣም ሆኗል። ለምሳሌ የህትመት መገናኛ ብዙኃን በዓለም አቀፍ ደረጃ በብዙ ሀገራት ኤሌክትሮኒክ ላይ የሚደረገውን አይነት ቁጥጥር አይደረግባቸውም። በነጻነት ይሰራሉ። ለሚፈጽሟቸው ስህተቶች ግን ተጠያቂ ይሆናሉ። ኃላፊነቱን ራሳቸው ይወስዳሉ። የምዝገባ ሁኔታቸውም እንደ ኤሌክትሮኒክ ሚዲያው የምዝገባ አስገዳጅነት የለባቸውም። በህግ በንግድ ህግ ይቋቋማሉ፣ በዛው መሰረት ስራቸውን ይሰራሉ ማለት ነው። ይሄ የኤሌክትሮኒክስ ሚዲያዎቹ ግን ተደራሽነታቸው፣ ፍጥነታቸው ሁሉ በጣም ሰፊ ስለሆነ እዛ ላይ የሚፈጸም ስህተት የሚደርሰው የህብረተሰብ ክፍል በጣም ሰፊ በመሆኑ የተነሳ ጥቅሙ ትልቅ እንደሆነ ሁሉ ጉዳቱም የዛን ያክል ሊሆን ስለሚችል ጠበቅ ያለ ቁጥጥርና ጥንቃቄ ይደረግበታል። ይህ ዓለም አቀፍ አሰራር ነው። አሁን ደግሞ የዚህ የኢንተርኔት ላይ መሰረቱን ያደረገው አዲሱ ሚዲያ አይነትም ሲመጣ እነዚህንም ያካተተ እንዲሆን የህጉ እይታ ሆኖ ተሻሽሏል ማለት ነው። ስለዚህ አሁን በነጋሪት ጋዜጣ መታወጁን ብቻ ነው እንጂ የምንጠብቀው። የህዝብ ተወካዮች ምክር ቤት አዋጁን አጽድቆታል አዲሱ የቀደመውም ቢሆን ግን ምናልባት የቁጥጥር ተግባሩ ላይ ትንሽ ጠበቅ ያለ የሚዲያ ማልማቱ ላይ ደግሞ ትኩረቱ ብዙም ያልነበረ ነው የሚል ግንዛቤ ያለኝ እኔ ከመጣሁ ወደ ሁለት አመት እየተጠጋኝ ነው ስለዚህ ሚዲያ ማልማቱ ሲባል ማስፋቱ ቁጥራቸው እንዲጨምር ማድረጉ ተደራሽነት እንዲሰፋ ሁሉም ዜጎች መረጃ የማግኘት መብታቸው እንዲከበር ብዝሀነታቸው መገናኛ ብዙሀኑ እንዲጠበቅ፣ ያስተሳሰብም የቋንቋን ብዝሀነት እንዲኖራቸው እና ሰዎች የሚሆናቸውን ፈልገው እንዳያጡ የሚያደርግ ነው። ፍላጎቱ የነበረው ነገር ግን ብዙ አስቻይ ሁኔታዎች አልነበሩም። አስቻይ ሁኔታዎች ስል በአንድ ወገን መንግስት ራሱ የመገናኛ ብዙኃኑን እድገት ፍጥነት የሚያሳቅቅበት ሁኔታ ነበር። ከስጋቱ የተነሳ መገናኛ ብዙኃኑን ያይበት ከነበረበት መነጽር የተነሳ በተለይም ደግሞ በግል ዘርፍ የነበሩትን እንደ ባላንጣ የመመልከትም ነገር ስለነበር፣ እንዲሰፉ፣ እንዲለሙ፣ ቁጥራቸው እንዲጨምር ብዙ አበረታች ሁኔታዎች አልነበሩም። በትልቁ ግን የኢኮኖሚ አበረታች ሁኔታዎች አልነበሩም። የኢንቨስትመንት ድጋፍ ለዘርፎ አልነበረም። ታክሱም እንደዚሁ ከፍተኛ ስለነበረ ብዙ ሰዎች ወደ ዘርፉ መጥተው ኢንቨስት እንዲያደርጉ እና የበኩላቸውን አስተዋጽኦ እንዲያደርጉ አይበረታቱም ነበር። በውጭ ያሉትን ትውልድ ኢትዮጵያውያን ጨምሮ ማለት ነው። አዲሱ አዋጅ ግን ትውልድ ኢትዮጵያኑ ወደ ሀገራቸው መጥተው በተወሰነ ደረጃ ሀያ አምስት ፐርሰንት የአክሲዮን ድርሻ ኖሯቸው እውቀታቸውን እንዲሁም ደግሞ ሀብታቸውን በዚህ ዘርፍ ኢንቨስት እንዲያደርጉ ያበረታታል። የወጣም ፖሊሲ አለ። ትንሽ ከሕጉ ቀደም ብሎ ጥቂት ወራቶች ቀደም ብሎ የወጣ የመገናኛ ብዙኃን ፖሊሲ አለ። መንግስት እዛ ላይ በትክክል አስቀምጦት በቀደሙት ጊዜያቶች የነበረው ድጋፍ እምብዛም እንዳልነበረና ከዚህ በኋላ ግን የታክስ ቅናሽ የኢንቨስትመንት ማበረታቻ ሊደረግለት እንደሚገባው ዘርፉ በፖሊሲ ሰነዱ ላይ መንግስት ፍላጎቱን አመላክቷል። ይሄንን ከዚህ በኋላ ወደ መሬት የማውረድ ተፈጻሚ እንዲሆን የማድረግ ስራ ግን ከሚመለከታቸው የመንግስት አካላት ጋር እየተነጋገሩ መስራትን ይጠይቃል። አሁን እንዳነሱት በተለይ አዳዲስ የሆኑ የብዙሀን መገናኛ በውጭ ሀገር ነዋሪ የሆኑ ኢትዮጵያውያንም ሆነ በሀገር ውስጥ እንደዚሁ ተስፋፍተው እንዲሰሩ ወይም የዚህን ዘርፍ ማልማት ወይም ማስፋትን አስመልክተው ተናግረዋል። ባለፉት ጊዜያት የተለያዩ ሀገር ውስጥ አሁን ተቋቁመው ያሉ በአዲስ መልክ በኦንላይንም ሆነ በዩትዩብ ላይ እንደዚሁ የቴሌቪዥኖቻቸውን ወደ ሳተላይት ለማውጣት የሚሞክሩ ድርጅቶች አሉ። በዛ ላይ አንዱ ያላቸው ቅሬታ ቢኖር በተለይም እኩል መረጃዎችን አናገኝም፣ ፈቃድ ለማስገባት ስንጠይቅ በነገሮች በፍጥነት አይከናወኑም፣ ብዙ የስራ መጓታቶች አሉ እና በመንግስት ብዙሃን መገናኛና በግሉ በኩል አሁንም መድሎዎች አሉ፣ የሚሉ ቅሬታዎች አሉ። እነዚህ በእናንተ ተያይ ምን ያህል እውነት ናቸው? ከሆነስ ለማረቅ የተደረጉ ጥረቶች ምንድን ናቸው? ቀደም ሲል እንዳነሱት በመንግስት በኩል ከዚህ በፊት ሲመለከት የነበረው የግሉን ክፍል የሻጉራ ስለነበረ የመረጃ ነጻነት አዋጅ በሀገራችን ወጥቶ በስራ ላይ ከዋለ ከአስር አመት በላይ ሆኖታል። በሁለት ሺህ የወጣ የመረጃ ነጻነት አዋጅ የመገናኛ ብዙኃን እና መረጃ ነጻነት አዋጅ ሁለት ሺህ ዓመተ ምህረት የወጣ ተቋማት በተለይም የመንግስት ተቋማት በእጃቸው ያሉት መረጃዎች የህዝብ ናቸው ህዝብ ደግሞ ማወቅ መብት አለው ስለዚህ መረጃዎችን አደራጅተው በህዝብ ግንኙነት ባለሙያዎቻቸው አማካኝነት ለመገናኛ ብዙሀን መስጠት እንዳለባቸው ይደነግጋል ያ አዋጅ ነገር ግን በመሬት ላይ የምናየው ልምድ በተግባር የታየው ነገር ግን በህጉ ላይ የተቀመጠውን ያክል አይደለም እና መገናኛ ብዙኃን መረጃ የማግኘት ችግር እንዳለባቸው በተለይም ከመንግስት አካላት ይሄን ይናገራሉ። በየመድረኩ በየአጋጣሚው ሁሉ እመሰማው ነው፣ ከመገናኛ ብዙኃን ነው። ይሄንን አዋጅ የሚያስፈጽመው የእንባ ጠባቂ ተቋም ነው። በአዋጅ ኃላፊነቱ የተሰጠው ለእንባ ጠባቂ ተቋም ነው። ይሄ የተለየ እንደኛው ያለ ፌዴራል ተቋም ነው እና እሱ ተቋም ነው እየተከታተለ በተቀመጠው በአዋጁ መሰረት መፈጸም እና ለመፈጸሙ ማረጋገጥ ያለበት የምዝገባ ሂደት ላይ ወደ ዘርፉ ለመጨመር የሚፈልጉ መጉላላት ነበረባቸው የሚለውም በቀደመው ጊዜ ትክክል ነበር። አሁን ግን ብዙ መሻሻሎች አሉ። ለዚህ ማሳያ የሚሆኑ ነገሮችም አሉ። የመምረጫ መመዘኛዎቻችንን ለምሳሌ የሬዲዮ ሞገድ በጨረታ ነው የሚሰጠው። ለንግድ ወደዚህ ዘርፍ መግባት ለሚፈልጉ ሶስት አይነት ዘርፎች አሉ። የህዝብ፣ የንግድና የማህበረሰብ ሬዲዮ ተብሎ የሚታወቁት የዚህ የንግዱ ማህበረሰብ ሞገድ የሚሰጠው በጨረታ ነው። በዘርፉ ለመሰማራት ለሚፈልጉ አሁን እንኳን እየተነጋገርን ባለንበት ጊዜ ዛሬ የሚዘጋ የአምስት የሬዲዮ ሞገዶች ጨረታ አውጥተናል። ተወዳዳሪዎች በግልጽ ነው የወጣው በጋዜጣ ላይ። ተወዳዳሪዎች ማመልከቻ ሰነዶቻቸውን እያስገቡ ነው በሚቀጥለው ሶስት እና አራት ሳምንታት ማጣሪያ ተደርጎ በተቀመጡ መመዘኛዎች መሰረት በግልጽ ይነገራል ማናቸው አሸናፊ የሆኑት የሚለው እኔ ከመጣ በኋላ ያደረግነው አንዱ ነገር ምንድን ነው መመዘኛ መምረጫ መንገዶች በፊት ሀብት ላላቸው ሰዎች ያደሉ ነበር በኋላ መምረጫውን ሞያዊነትም ከግምት ውስጥ እንዲገባ አድርገን አስተካክለ ነው። ብዙ ሀብት የሌላቸው ግን ደግሞ ሞያው ያላቸውንም ሰዎች በሚያበረታታ መልኩ ከልሰነዋል። ይሄም ውጤት አምጥቷል። ባለፈው ከሰጠናቸው ሶስት የሬዲዮ ሞገዶች ውስጥ ቢያንስ ሁለቱ በመገናኛ ብዙሃን ዘርፍ ላይ ተሰማርተው ይሰሩ የነበሩ ቀደምት ጋዜጠኞች ተሰባስበው ራሳቸውን አደራጅተው ከባንክ ጋር በመነጋገር አቅማቸውን ለማሳየት ባደረጉት ሙከራ አሸናፊ ሆነዋል። ተሰጥቷቸዋል። በፊት ግን ሞገዶቹ የሚሰጡት ለታመነባቸው ጥቂት ሰዎች ነው የነበሩት። በተለይ አንዳንዶቹ ላይ እንደሱ አይነት ነገር ነበረ እና የፖለቲካ አዝማሚያ ሁኔታም የአቋም ነገርም ይታይ ነበር ይባላል። በወቅቱ ስላልነበርኩ እሱን እርግጠኛ ሆኜ መናገር አልችልም። አሁን ግን እዚህ ስላለው እርግጠኛ ሆኜ የምናገረው የፖለቲካ አቋም አንመለከተም። የሙያ ብቃት የዝግጁነት በዘርፉ ሲገቡ ሊያደርጉ የሚችሉትን አስተዋጽኦ ነው የምናየው። ህብረተሰቡን ነው ከፊታችን አድርገን የምንመርጠው። የሚረባው ነገር ያመጣሉ፣ ይሄ አመልካች የሚለው ነው ትልቁ የመምረጫ ሚዛናችን እና ፕሮፖዛል ሲያቀርባሉ እዛ ውስጥ ይታያል። እሱ ብቻ አይበቃም። በኋላም ደግሞ መጥተው ሀሳባቸውን ለአወዳዳሪ ኮሚቴ እንዲያቀርቡ ይደረጋል። በአካል መጥተው እንዲያስረዱ ጥያቄውም ካለው ኮሚቴው አመልካቾችን እየጠየቀ ማብራሪያ አግኝቶ ሲያበቃ ለውሳኔው እንዲረዳው። ይሄ ሂደት ከዚህ በፊት አልነበረም። መጨረሻም ላይ ውጤቱ ሲለጠፍ ማን በየትኛው ዘርፍ ምን ነጥብ አግኝቶ ነው የተመረጠው፣ ያጡት ደግሞ በምን ምክንያት ነው ያጡት የሚለውም በግልጽ ይለጠፋል። ባለፈው እንደሱ ነው ያደረግነው እና መሻሻል አለ ብዬ ስል ከአለፈው ሁለት አመት ተኩል ወዲህ የተሰጡት አሁን የወጣውን ጨምሮ የሬዲዮ ሞገድ ቁጥሮች ከዛ በፊት የተሰጠውን የንግድ ሬዲዮ መጠን እየበለጡት ነው። ስለዚህ መንግስት ጋር ክፍተት እየተፈጠረ ነው ማለት ነው። በፊት የነበረው ፍርሃት እየለቀቀው የኤሌክትሮኒክ ሚዲያ ዘርፉን ገብተን አስተዋጽኦ እናደርግበታለን ብለው ለሚያስቡ ማንኛውም ዜጎች ክፍት እያደረገው ነው ማለት ነው። ስለዚህ መሻሻል አለ ብዬ እላለሁ። ሌላው አንዱ በተለይም አሁን የኢትዮጵያ ብዙሀን መገናኛ ባለስልጣን ተብሎ የሚጠራው የቀድሞ ኢትዮጵያ ብሮድካስት ባለስልጣን በዚህ በአዲሱ የአዋጅ ድንጋጌ ላይ በተለይም የቦርድ አባላት ከፖለቲካ አቋማቸው ነፃ የሆኑ ሊገባል ይላል። የዋና ዳይሬክተሩንም የርሶንም ኃላፊነት ጨምሮ እንደዚሁ በቦርዱ ውስጥ አሁን ተመሰይመው ያሉት ከፖለቲካ ፓርቲ አባልነት ሙሉ በሙሉ ገለልተኛ የሆኑ ናቸው ብሎ ማለት ይቻላል? ከሌሎች ወገኖች የሚሰማው በተቃራኒ ስለሆነ አሁን ያለው እኮ ቦርድ አሁን በወጣው አዋጅ የተቋቋመ አይደለም። በቀደመው አዋጅ የተቋቋመ ስለሆነ በስራ ላይ ባለው አዋጅ ማለት ነው። የከለከለ የለም የሚከለክለው ነገር አልነበረውም። ያኛው ማሻሻያ ተደረገበት ሲባል ከዚህ በኋላ ይሆናል ማለት ነው። ስለዚህ እንደ አዲስ እኔን ጨምሮ የቦርድ አባላትም ለተቀመጠው መመዘኛ ይመጠናሉ አይመጥኑም? ካልመጠኑ ደግሞ እንዴት አዲስ ይቋቋማል የሚለውን መንግስት ህጉ ላይ በተቀመጠው መሰረት የሚሄድበት ከዚህ በኋላ ነው። አሁን ያለውን ቦርድ ገና እየወጣ ባለው አዋጅ መመልከት አይቻልም፣ ሁለቱ የተለያዩ ስለሆኑ ግን ቆይቶ ሲያበቁ አዋጁ ላይ የተቀመጠው ነገር ሰራ ወይ ቦርዱን ለወጠ ወይ በአመራር ላይ ያሉትን ዋና ዳይሬክተር ምክትል ዋና ዳይሬክተሮች ቀየረ ወይ በዛ በተቀመጠው መሰረት አሟሉ ወይ የሚለውን መጠየቅ ያለበት ከዚህ በኋላ ነው። ጥቂት ጊዜ ሊሰጠው ይገባል። እንዳልኩት ቀደም ብዬ ገና በነጋሪት ጋዜጣ እንኳን ታወጆ ስላልወጣ በስራ ላይ አልዋለም። እንደሚታወቀው ኢትዮጵያ ውስጥ ወደ ሶስተኛ አመቱ ላይ ተጠግቷል ወይም ሶስት አመት ሆኖታል ማለት ይቻላል የለውጥ ሽግግር መደረግ ከተጀመረ ከዚህ አኳያ ባለስልጣን መስሪያ ቤቱ ቅድመ ለውጥና ድኅረ ለውጥ ይሰጣቸው የነበሩ ግልጋሎቶች በንጽጽሮሽ እንዴት ይገለጣሉ? ከለውጡ ጋር ስራሱን ኩል ለማራመድ የነደፋቸው የአጭር መካከለኛና የረጅም ጊዜ የለውጥ ማሻሻያ ለውጦች ምንድን ናቸው? በእርስዎ አመራር ስር ካሳሁን፣ ይህንን ብትጠይቅ ጥሩ የሆነ የነበረው ተገልጋዮችን ነው። እኛ እንደዚህ ተለወጥ፣ እንዲህ አሻሻል ከምንል ይልቅ በእኛ ዘርፍ ያሉት መገናኛ ብዙኃን ዋናዎቹ ባለድርሻ አካላት እንዲሁም ሕብረተሰቡ ምን ያክል በእኛ ተቋም ግልጋሎት መሻሻል አይተዋል የሚለውም ቢናገሩ ጥሩ ነው። እኛ እንደምንሰማው ብዙ መሻሻል እንዳዩ ይናገራሉ። ይሄን ከእነሱ ማረጋገጥም ስለሚቻል ማለት ነው። የተሻለ እንሰማለን፣ እንነጋገራለን። ከዘርፉ ጋር ካሉ ከቀደምት ከሆኑ ባለሙያዎች ጋር እንመካከራለን። በሂደቱ ላይ ሁሉ እናሳተፋለን። ለምሳሌ አሁን የወጣውን የመገናኛ ብዙሀን አዋጅ ብትመለከት ሀያ ሶስት ጊዜ ለውይይት የቀረበ ነው እና በዘርፉ ያሉ የፖለቲካ ፓርቲዎች፣ የተቃዋሚ ፓርቲዎች፣ የመገናኛ ብዙሀን ባለሙያ፣ ጋዜጠኞች፣ አርታውያን፣ ባለቤቶች፣ የተለያዩ የህብረተሰብ ክፍሎች በተደጋጋሚ የመከሩበት እየታሸ እየጠራ የመጣ ነው እና በዚህ ልክ ከዚህ በፊት አዋጆች እና ፖሊሲዎች ሲወጡ እንዲያለ ሂደት ነበር ወይ ካልከኝ እኔ ስላልነበርኩ በወቅቱ እና እንዲቀረብ ብዬም ስለማላቀው ደፍሬ መናገር አልችልም ግን የቆዩቱ እንደሚሉት ብዙ መሻሻል አለ ነው። በአገልግሎት በኩልም በጣም ክፍትንን በአቀራረባችንም የመደገፍ መገናኛ ብዙሃኑን ይሄ ማብቃት መደገፍ የሚባለውን ህጉና አሰራሩ በፈቀደልን መጠን የፖሊሲና ከኛ አቅም በላይ የሆኑትን ነገሮች ትተህ ስታበቃ ማለት ነው። ገና አሁን በህግ የተካተቱትን ግን በእኛ አቅም ሊሆኑ የሚችሉትን የማድረግ ነገሮች ላይ አትኩረን ነበር። በተለይ የአቅም ግንባታ ስራዎች በጣም በስፋት ተሰርተዋል እና ቁጥራቸው በርካታ የሆኑ ስልጠናዎች ከሀገር ውስጥ በሆኑ ባለሙያዎች ከውጭ በመጡ ባለሙያዎች እንደ አልጀዚራ ከመሳሰሉ የውጭ መገናኛ ብዙሀን ጋራ በትብብር ያደረግናቸው በጣም በርካታ ስልጠናዎች አሉ። ያ ደግሞ የመገናኛ ብዙሀኑን አቅም ከፍ በማድረግ ረድቷል። ለስልጠና በምንመለምንበት ጊዜ ተሳታፊዎችን በመንግስት መገናኛ ብዙሀን ጋዜጠኞች ላይ ብቻ እናተኩርን፣ ሀምሳ ሀምሳ እንዲሆን ነው የምናደርገው የግሉም ዘርፍ እኩል ተጠቃሚ እንዲሆን ለእኛ መገናኛ ብዙሀን ሁሉም አገልግሎታቸው ለዚች ሀገር ዜጎች ነው ብለን ስለምናስብ የግል ይሁን፣ የማህበረሰብ ይሁን፣ የህዝብ ይሁን የአደረጃጀትና የኦውነርሺፕ ነው እንጂ ልዩነታቸው። ከዛ ውጭ ግን ከነሱ የሚወጡት ስራዎቻቸው የሚደርሱት የአንድ ሀገር ዜጎች ላይ ስለሆነ በኩላይ ነው ማየት ያለብን በሚል እንደሱ ስናደርግ ቆይተናል። ይሄ በጣም በበርትቶ የሚቀጥል ነው። እስከምን ድረስ ይቀጥላል ካልከኝ ልህቀት ማዕከል ለአገሩ የመገናኛ ብዙሀን ባለሙያዎች በስራ ላይ ላሉ በየጊዜው ሙያቸውን የሚያዳብሩበት የተሟላ የቴሌቪዥን፣ የሬዲዮ፣ የጋዜጣ ላብራቶሪዎች አሉት፣ ስቱዲዮዎች ያሉት እንዲሁም የኦንላይን ሚዲያ ላብ እና ስቱዲዮዎች ያሉት የልህቀት ተቋም ይቋቋማል ብለን አስበናል። ፕሮፖዛል አዘጋጅተን የውጭ ሀገር ረጂዎችን ድጋፍ አግኝተናል እና መንግስትም ይሄ እንዲሆን አጥብቆ ይሻል። በአንድ አመት ውስጥ ይሄ ተቋም ተቋቁሞ የጋዜጠኞቻችን የሙያ አቅም ከፍ ያደርግልናል ብለን እናስባለን። ከትምህርት ቤት ተመርቀው የሚወጡትም በትምህርት ቤት በቂ ተግባራዊ ልምምድ የማያገኙ ስለሆነ የጋዜጠኝነት ይሄ በቂ ተግባራዊ ልምምድ በሙያው ላይ በሰሩ ሰዎች እየታገዙ ግብረ መልስ እየተሰጣቸው ሙያቸውን የሚያዳብሩበት አይነት ተቋም እንዲሆን ይሄን አስበን ፕሮፖዛል አዘጋጅተን ሀብት አሰባስበን ተግባራዊ ወደ ማድረግ እየሄድን ይሄ በዘላቂነት በረጅም ጊዜ እየጠቀመን የሚሄድ ነው። ምክንያቱም አንዱ በጥናታችን እኛ የለየነው ነገር ምንድን ነው? የሙያዊነት ደረጃ የጋዜጠኞች አብዛኛው የሚያመረጋ አይደለም። በጣም ዝቅተኛ ደረጃ ላይ ያሉትም ጭምር ስላሉ በቂ የትምህርትም የክህሎት ልምምድ እድልም ያላገኙ ሰዎች ጭምር ስለሆነ ወደዚህ ዘርፍ እየተቀላቀሉ ያሉት ይሄ ደግሞ በስልጠና ካልታገዙ ከፍ ያለ ጋዜጠኝነት ሙያውን መርሆች የጠበቁ አይነትን ስራ ሊሰሩ አይችሉም እና አንዱ ከምንጩ መስተካከል ያለበት እሱ ነው ተብሎ ስለታሰበ፣ ሕግና ፖሊሲ ማዕቀፎች እየተሻሻሉ ነው፣ ተሻሽለዋል። የሙያቸውን ደግሞ የሚያግዝ ነገር እየተሻሻለ ነው። እዛ ፖሊሲ ላይ የተጠቀሱ ደግሞ የኢንቨስትመንት እና የታክስ ማበረታቻ ነገሮች ተካተዋል። ይህም ተግባራዊ እንዲሆን ደግሞ እንሰራለን። እነዚህ ሁሉ በሚገጣጠሙበት ጊዜ አንድ ላይ በሚመጡበት ጊዜ ለአንድ ስኬፑን በጣም የተሻለ ያደርገዋል የሚል ተስፋ አለን። ጌታቸው ድንቁ የኢትዮጵያ መገናኛ ብዙኃን ባለስልጣን ዋና ዳይሬክተር፣ ስለ ቃለምልልሱ እናመሰግናለን። እኔም አመሰግናለሁ ስለተሰጠኝ እድል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።